የጋራ አቋም መግለጫውን ዛሬ በሐዋሳ ከተማ ያሰሙት የሲዳማ አርነት ንቅናቄ ሲአን፣ የሲዳማ ብሔራዊ ዲሞክራሲያዊ ፓርቲ ሲብዴፓ እና የሲዳማ ሀድቾ ዲሞክራሲያዊ ድርጅት ሲሄዴድ ናቸው። የየፖለቲካ ድርጅቶቹ ሊቃነ መናብርቶች በተገኙበት በቀረበውና በንባብ የተሰማው የጋራ አቋም መግለጫም የሲዳማ ሕዝብ በተደጋጋሚ የጠየቀው በክልል የመደራጀት ጥያቄ ራሳቸውን ባገዘፉ የአምባገነን ኃይሎች ሲታፈን ቆይቷል ብሏል። የሕዝቡ ጥያቄ መብት እንጂ ልመና አይደለም ያለው መግለጫው ምላሹ መሰጠት ያለበት በ በፖለቲካ ስሌትና በምሁራን ጥናት ሳይሆን በህገ መንግስቱ መሰረት ሊሆን እንደሚገባው አሳስበዋል። የሲዳማ ህዝብ በፖለቲካ ስሌት፣ በምሁራን ጥናትና በሚዲያ ይሁንታ የሚሰጠውን ክልል አልጠየቀም፣ አይጠይቅምም። ምክንያቱም ጥያቄው መብት እንጂ ልመና ስላልሆነ፣ ህዝባችን የጠየቀው ክልል ሆነው የመደራጀት መብት በህገ መንግስት ላይ ተመስርቶ በህገ መንግስት አግባብ ብቻ የሚመለሰውን እንደሆነ ሁላችንም እናምናለን። በሌላ ቋንቋ ውሳኔው የህዝባችን እና የህዝባችን ብቻ ሲሆን መብታችን እውን የሚሆነው ደግሞ በህገ መንግስትና በህገ መንግስት ይሁንታ ብቻ ነው እንላለን። ፓርቲዎቹ ከሲዳማ ህዝብ በክልል የመደራጀት ጥያቄ ጋር በተያያዘም መሰረታዊና ሊፈጸሙ ይገባቸዋል ያሏቸውን ሶስት ነጥቦችም በጋራ መግለጫቸው ጠቅሰዋል። አንድ፣ ምርጫ ቦርድ የውስጥ አደረጃጀቱ የተሰየመለት በመሆኑ ሌላ ምክንያት ሳያስፈልገው የሲዳማ ብሔር ህዝበ ውሳኔ ጉዳይ የመጀመሪያ ጊዜ የማይሰጥ ስራው አድርጎ በህገ መንግስት የተመለከተው የህዝበ ውሳኔ ማካሄጃ የጊዜ ገደብ ሳይጠናቀቅ በሚቀጥሉት አምስት ቀናት ውስጥ ቀን ተቆርጦ ለህዝቡ ይፋ እንዲደረግ አጥብቀን እናሳስባለን። ሁለት የፖለቲካ ፓርቲዎች እና የዩኒቨርሲቲ ምሁራን የስዳማ ብሔር ክልል ሆነው የመደራጀት ህገ መንግስታዊ መብት ላይ ብያኔ የመስጠት አንዳች መብት ስለሌላቸው በአንድ ብሔር ላይ የተቃጣ ፖለቲካዊ ቁማር መሆኑን ተገንዝበው ይህን አካሄድ በጋራ እንዲያወግዙት ጥሪ እናስተላልፋለን። ሶስት የክልል ምክር ቤት በህገ መንግስት በተሰጠው ግዴታ መሰረት ጉዳዩን በኃላፊነት ተከታትሎ እንዲያስፈጽም ባንክሮት እያስገነዘብን ይህ ተፈጻሚ ሳይሆን ቀርቶ ለሚደርስ ፖለቲካዊና ህዝባዊ ጫና የብሔራዊ ምርጫ ቦርድና የደቡብ ክልል ምክር ቤት ኃላፊነት የሚወስዱ ይሆናል። የጋራ አቋም መግለጫውን ተከትሎ ለድርጅቱ አመራሮች ከጋዜጠኞች የተለያዩ ጥያቄዎች ቀርበውላቸዋል። ከጥያቄዎቹ መካከል የፌዴራሉ መንግስት በክልል ለመደራጀት ጥያቄ ያቀረቡ ዞኖች በትዕግስት ጠብቁ በማለት ያቀረበውን ጥሪ እንዴት አያችሁት? የፊታችን ሐምሌ 11 የሲዳማ ህዝብ ከደቡብ መስተዳድር ስር መውጣቱ ይታወጃል በሚለው ሀሳብ ዙሪያ የድርጅቶቻችው አቋም ምንድን ነው? የሚ የሚሉት ይገኙባቸዋል። ለቀረቡት ጥያቄዎች የሲዳማ አርነት ንቅናቄ ሊቀመንበር አቶ ዱኳሌ ላሚሶ ተከታዩን ምላሽ ሰጥተዋል። ሰበብ የነበረው ምንድን ነው? የምርጫ ቦርድ መዋቅሩ የላይኛው አለመሟላት ነው። ይሄ እንዲሞላ ሲአኒም ባለበት ኦልሬዲ ጮች ቀርቦ ፓርላማ አጽድቆታል። አሁን ያለው አክሽን ፕላን ማውጣትና ለህዝብ ማሳወቅ ነው። ሌላ ጥናቶች እየተባለ ወደ ጎን ለምን ይሄዳል ነው። ስለዚህ በጥናት የሚመለስ ጥያቄ አለም። ይሄ በህገ መንግስት ፕሮሲዲሩ ጠይቆ የሄደ ኳሱ ያለው ምርጫ ቦርድ ነውና እንደተጠበቀ ሆኖ እየሄደ አይደለም ነው ስለዚህ አሁን ባሉት ጥቂት ቀናት ውስጥ ሱሪ ባንገት የሚል ነገር አለ። መንግስት ኦፊሻል ለጠየቀው ነገር አንድ ነገር ማለት አለበት። ችግር ካለ የግድ ነው። ሱሪ ባንገት የሚባል ነገር አለም እስላማ ባህል አለው ወግ አለው ማእረግ አለው ባህላዊ የሚመራ ነው። በአፍኔ የሚመራ ነው። ሰማህ እንዴት እናድርግ የሚለው የመመካከር ባህል አለው። አሁን እኛ እየጠየቅናለ ነው። ዛሬ ያለንበት ሁለት ነው። ዴድላይኑ 11 ነው። በ11 እና በሁለት መካከል ቢያንስ 7 ና 8 ቀኖች አሉ። 8 ና 7 ቀኖች ብዙ ቀናት ናቸው። በዚህ ውስጥ ቢያንስ ምርጫ ቦርዱ አክሽን ፕላኑን ማሳየት መቻል አለበት። ዛሬ የጋራ መግለጫቸውን ካቀረቡት ድርጅቶች መካከል የሲዳማ ርነት ንቅናቄ ሲያን ና የሲዳማ ሀድቾ ዲሞክራሲያዊ ድርጅት ሲሄድ ቀደም ሲል ጀምሮ በአገር ውስጥ ሲንቀሳቀሱ የቆዩ ሲሆን የሲዳማ ብሔራዊ ዲሞክራሲ ፓርቲ ሴፕዴፓ ግን ለውጡን ተከትሎ ከውጭ ወደ አገር ቤት የገባ ነው። የሲዳማ ብሔር ጨምሮ በደቡብ ክልል የሚገኙ አስር ዞኖች ራሳቸውን በክልል ለማደራጀት የሚያስችላቸውን ጥያቄ አቅርበው ምላሽ እየጠበቁ እንደሚገኙ ይታወቃል። ክራይስስ ግሩፕ የተባለው ዓለም አቀፍ የቀውስ አጥኚ ቡድን በደቡብ ክልል የተነሱት የራስ ገዝ ጥያቄዎች በአግባቡ ካልተያዙም አሁን መንግስት የገጠመውን ፖለቲካዊ ቀውስ ይበልጥ ሊያወሳስበው ይችላል ሲል ስጋቱን እየገለጸ ይገኛል። ለዲደብልዩ ዘገባ ሸዋንግዛወጋየው ሐዋሳ።